The Voice of America. የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ሕግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቅረቡ በፊት ህገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጡ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ህግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ሲሉ የክልላቸውን አቋም አስታውቀዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያለ አግባብ እንዳይጥሱ አቅጣጫ እንደተቀመጠላቸውም አስታውቀዋል። አዲስ ቸኮል ተጨማሪ አለው። ልክ የዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሀት በሰሜን ህዝብ ላይ እርምጃ መውሰዱን አስታውቆ ነበር። የትግራይ ክልል ግን የሰሜን ህዝብ ከኔጎን ቆመ እንጂ የወሰድኩት እርምጃ የለም ይላል። ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን ህዝብ በህወሀት ኃይሎች ተጠቅቷል። እንደ ማስረጃ ማቅረብ ሚቻለው የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ራሳቸው እዚህ ያለውን ህዝብ በቁጥጥራችን ስር አድርገናል ትግራይ ህዝብን ለመጨፍጨፍ ሊጠቀሙበት የነበሩትን መሳሪያዎች በቁጥጥራቸው ስር አድርገናል፣ የሚል ተናግሯል። እዙ ከኛ ጋር ተላልፎ አስተካክሏል የሚለውን ነገር የፈጠራ ወሬ ነው። ባሳለፍነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት ሁለት ቀናት ለሀጎራዊና ክፍለ ሀጎራዊ ተቋማት ስላቀረበው የድርድር ጥያቄም ትግራይ ሉዓላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ። ድርድር ምን ጊዜም ዘግቶ አላለም። ሆኖም ግን ድርድሩ በሕገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች አህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንግዲህ ሊጀመር እያደረጉ ነገሮችን ህወሀት መተው አለበት። እንግዲህ ለድርድር ዝግጁ መሆኑን በዛ ነው ያስመሰክረው። ከነዚህ ውስጥ እንግዲህ አላሳልፍ ያላቸው ወንጀለኞች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ እንደዚህ በሳሰሉት አንዳንድ እርምጃዎችን እንዲወስዱ ድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ የወጥ አሰራሮችን እንዳለ አቅፎ የወጥ ግለሰቦችንና በወንጀል የሚፈለጉትን ተጠጣሪዎች በስሩ በጉያው ደብቆ የፌደራል መንግስትም ማንዴት አልቀበልም ብሎ ኢንተርናሽናል ድርድር ብ ነገር የለም። በሌላ በኩል አሁን የዓለም አቀፍ ተቋማት በእናንተ በኩል ሰሞኑ እየተካሄደ ያለው ዘመቻ ያው ህግ የማስከበር ዘመቻ ነው የሚባለው ይሄ ግን ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ የእርስዎ አቋም ምንድን ነው? የእርስ በርስ ጦርነት እንዳይካሄድ የሚደረግ የህግ ማስከበር ዘመቻ ነው ብዬ አምናለሁ። ምክንያቱም ህወሀት ስልጣን ካጣ ወዲህ በተለያዩ ሀገራችን ክፍሎች ከፍተኛ የሽብርና ግጭት ተግባራት ሲፈጽም ቆይቷል። ከእነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየ ነው ወለጋ አካባቢ በጣም አሰቃቂ ሁኔታ ዜጎች የተገደሉበት ሁኔታ ነው ያለው። እነዚህን እና መስሸብር ሽብር ስራዎችን የተሰራ የቆየ ድርጅት ነው። ከፍተኛ ሃይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሂደው በሀገራችን የዚህ ሁሉ አቀናባባሪ ህወሀት ህወሀ ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል። ስለዚህ ትግራይን እንደ ነጻ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ ሰላም እንዳያገኝ፣ እኛ ስልጣን ስላጣን እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም በሚል በፍጹም ተቀባይነት በሌለው አስተሳሰብ ዳ ያምት የቆየ ስለዚህ እንዲያውም ይህ ኦፕሬሽን ባይሰራ ሀገሩ ጻ ወደ እርስ በርስ ጦርነት ትገባለች የሚለው ሚዛን ይዘፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠርበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና አገር ለማፍረስ በሚጠቀምበት ሁኔታ እርስ በርስ ጦርነት አይመጣም ብሎ መቀመጥ የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት አገርቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም። በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል። ባንኮች ዝግ ናቸው። በረራም የለም። እነኚህ ያው ጫና ከመፍጠር አንጻር የተሳሰቡባቸው የተወሰዱ እርምጃዎች ሊሆን ይችላሉ። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ? የመንግስት ሀሳብ ይሄ ኦፕሬሽን አጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው። በዚህ ነው የተሰራ ያለው። እንግዲህ ህገወጡ ቡድን የትግራይ ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ መከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል። ምንም አይነት ንጹሃን ዜጎች ላይ የሚደርስ ችግር አይኖርም ተብሎ አታምም ነገር ግን ያ ብዙ እንዳይሆን ከፍተኛ ጥንቃቄ የተደረገ ነው። በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያለ አግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያለ አግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጠዋል ብለዋል። ይሁንና ከሌሎች ብሔር ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቃዋሚዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎች እና ከፌደ ከፌዴራል መንግስት ጋር ተባብሮ በመስራት ረገድም ክልሉ የሚጠበቅበትን እያደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ